ሰላም ለናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ በዛሬው ምሽት ስርጭታችን ከምትሰሟቸው ዘገባዎች መካከል እየመተኝ ምናምን ከጨረሰ በኋላ ጓደኞችን ደግሞ ጠራቸው። ከዛ እኔ ስጮ እያፍነኛል ሊመተኛል። ኢትዮጵያ ውስጥ በሴቶች ላይ የሚደርሱ ጥቃቶች ዛሬም አልተገቱም። በቅርቡ የቡድን ጾታዊ ጥቃት የደረሰባትን አንዲት ወጣት ነው የሰማናት። ዝርዝር ዘገባው በምሽቱ ይደመጣል። አጠቃላይ ውበታችን ላይ ይጨምራል፣ አቋማችን ላይ ይጨምራል እንጂ የሚያጎድለው ነገር የለም የሚለውን መልእክት ነው ዋና ማስተላለፍ የፈለግ ነው። አሁን ደግሞ የሰማናቸው ወይዘሮ እመቤት አቡን ነው ድኬት ኢትዮጵያ ያዘጋጀው የአፍና አፍንጫ መሸፈኛ የፋሽን ትርኢትን አስመልክተው ከተናገሩት የተወሰደ ነው። ሙሉ ዘገባው ቆየት ብሎ ይደመጣል። ሌሎች መሰናዶዎችንም ይዘናል። ስዩም መሰናዶውን እመራለሁ። ኤደን ገረመው በመቀጠል የዓለምን ውሎና ዳር ታጋራናለች። አመሰግናለሁ ሀብታሙ። በድጋሚ እንደምናመሻችሁ አድማጮቻችን፣ የኢፌዴሪ ፍርድ ቤት ኢዴፓ አመራር የሆኑትን የአቶ ልደቱ አያሌውን መዝገብ ቢዘጋም አሁንም እስር ላይ መሆናቸው ታወቀ። በተመሳሳይ የችሎት ዜና የኦሮሞ ነጻነት ግንባር ኦነግ ማዕከላዊና ስራ አስፈጻሚ ኮሚቴ አባልን ጨምሮ በየደረጃው ያሉ ስምንት አመራሮችና በአንድ መዝገብ ላይ ያሉ 24 ሰዎች በትላንትናው ዕለት ፍርድ ቤት ቀጠሮ ቢኖራቸውም ፖሊስ አላቀረባቸውም ተብሏል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በኮንሶና በአሌ ልዩ ወረዳ እንደገና በተቀሰቀሰው ግጭት ስድስት ሰዎች በጥይት መገደላቸውንና በሺዎች የሚቆጠሩ ዜጎች መፈናቀላቸውን የደቡብ ክልል ሰላምና ፀጥታ ቢሮ አስታወቀ። በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭት ፈጥረው በርካቶች እንዲገደሉና ንብረት እንዲወድም አድርገዋል ያሏቸውን አስራ አንድ አመራሮችና ባለሙያዎችን የደቡብ ክልል ብልጽግና ፓርቲ ጽህፈት ቤት በቅርቡ ማሳሰሩ ይታወሳል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። የአሜሪካ የነዳጅ ኢንዱስትሪ ዩናይትድ ስቴትስ ከኬንያ ጋር የንግድ ስምምነት ለማድረግ በምታካሄደው ድርድር ውስጥ ኬንያ አፍሪካን በወረሳት የፕላስቲክ ቆሻሻ ላይ የያዘችውን በዓለም ግንባር ቀደም የሆነ ጠንካራ አቋም እንድትቀይር ጫና እንድታሳድርባት ጠይቋል ተባለ። አሶሺኤትድ ፕሬስ ከናይሮቢ ባጠናቀረው ዘገባ ይህን ያሉት የአፍሪካ የፕላስቲክ ቆሻሻ ማራገፊያ ልትሆን ነው የሚል ስጋት ያደረባቸው የኬንያ የተፈጥሮና አካባቢ ደህንነት ተሟጋቾች ናቸው ሲል ዘግቧል። አድማጮች፣ የዚህ ዘገባ ዝርዝር ከምሽቱ ሶስት ሰዓት በኋላ በመጽሔት ክፍለ ጊዜ ይቀርባል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በጄኔቫ ባደረጉት መደበኛ ገለጻቸው አንድም ሀገር የኮቪድ-19 ወረርሽኝ አብቅቷል አክትሟል ብሎ ሊያስመስል አይችልም ሲሉ አስጠንቅቀዋል። ዋና ስራ አስኪያጁ ባደረጉት ገለጻ ወረርሽኙ ባለበት በዚህ ወቅት ኢኮኖሚያቸውን ሊከፍቱ የሚፈልጉ ሀገራት የቫይረሱን ስርጭት በመቆጣጠሩና ህዝቦቻቸውን ከሞት የመታደጉ ስራ ላይ ከፍተኛ ትኩረት ሊሰጡ ይገባል ብለዋል። ያ ካልሆነ ግን ወረርሽኙ ለሚያመጣው ጥፋት ተመቻችቶ መገኘት ይሆናልም ሲሉ አክለዋል። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ የአቤና ቪኦኤ የአዲሱ ትውልድ ድምፅ እየተደመጠ ይገኛል። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ዘገባ እናምራ። ባሳለፍነው ሳምንት መጨረሻ ጀምሮ በስነ ተዋልዶ ጤና ላይ ለዓመታት በሠራቸው ሥራዎች የሚታወቀው ዲኬቲ ኢትዮጵያ ለየት ያለ የበይነ መረብ ላይ ትርኢት እያሳየ ይገኛል። ትርኢቱ ደግሞ በእውቅ ኢትዮጵያን የፋሽን ንድፍ ባለሙያዎች የተዘጋጁ የአፍና አፍንጫ መሸፈኛዎች የሚታዩበት ነው። አመሻሹን ደውለን ያናገርናቸው ያናገር ናቸው የድርጅቱ የገበያ ዘርፍ ኃላፊ ወይዘሮው እመቤት አቡ የትርኢቱ ዓላማ ወጣቶችን ጤናቸውን እየጠበቁ ሊደምቁባቸው ከሚችሉባቸው መላዎች ጋር ማስተዋወቅ እንደሆነ ጠቁመዋል። ትሬቱን ለማዘጋጀት የፈለግንበት ዋናው ምክንያት እንደምታውቀው ያው ዲኬት ኢትዮጵያ በኢትዮጵያ ውስጥ ወደ ሰላሳ ዓመት ሲሰራ በጤናው መስክ ላይ የፕሪቨንሽን አፕሮችን ነው የሚከተለው። በቤተሰብ እቅድ አገልግሎት፣ ኤችአይቪን በመከላከል በህፃናት ጤና ላይ ስንሰራ የምናሰራጫቸው ምርቶች፣ የምናስተላልፋቸው መልዕክቶች ዋናው ዓላማ ፕሪቨንሽን ነው። ስልጠናዎችንም ስንሰጥ ምርቶችንም ስናስተላልፍ፣ ከማከም ይልቅ ከኪዩር ይልቅ ፕሪቨንሽን ኢዝ ሞር ኢምፖርታንት ኮስቱም ደግሞ የቀነሰ ነው። ቀድሞ መከላከል ማለት ሆኖ መከላከል፣ አዎ ቀድሞ መከላከል። ሶ ማስኩ ያፍና የፊት መሸፈኛው መከላከልን ነው የሚያሳየው። ለኮቪድን ትሪት አያደርግም ወይም የተለየ ነገር አያደርግም፣ ግን መከላከል ጋር ስለሆነ አንደኛ ከመከላከል ጋር የተያያዘ ኮንሰፕትን ይዘን እየሰራ ስለሆነ በጣም ዳይሬክት ሪሌት ያደርጋል። ሁለተኛ ደግሞ ዲኬቲ ያው በኢትዮጵያ ውስጥ በጤናው ሴክተር ላይ ሲግኒፊካንት ሮል ይጫወታል እና እንደ ፐብሊክ ኃላፊነት እንደ ሶሻል ሬስፖንሲቢሊቲ ከጤና ጥበቃ፣ ከአዲስ አበባ ጤና ቢሮ ጋርም ኮቪድ አስራ ዘጠኝ ኢትዮጵያ እስከገባ ጊዜ ጀምሮ የተለያዩ ስራዎች እንሰራለን። ከምንሰራቸው ስራዎች አንዱ ነው ይሄ። እንግዲህ በቀደም ዕለት በሶሻል ሚዲያዎች ላይ እያስተላለፍ ነው ፋሽን ሾ የተካሄደው የእኛ ታርጌት ኦዲንሶች ወጣቶች ናቸው። ሪፕሮደክቲቭ ል ውስጥ ኤጅ ግሩፕ ውስጥ ያሉ ናቸው እና እነዚህ ወጣቶች በብዛት ያለው ኮምፕሌንት የፌስክ ማስክን ያለመጠቀም፣ በኮቪድ አንጻር የመዘናጋት ነገር ስላለ እኛ ደግሞ እነሱን በተለያዩ መልኩ አፕሮች እናደርጋለን። ሳይኮሎጂዎቸውን ከሞላ ጎደል እናውቃለን። ምን አይነት ሜሴጂንጎች ምን አይነት አፕሮቾች አትራክት እንደሚያደርጋቸው እናውቃለን። ካለን ልምድ አንጻር ማስክ ማድረግ ኢዚ ነው፣ ፋሽነብል ነው፣ ከላይፍ ስታይል ጋር ይሄዳል። ፕሪቨንቲቭ የሆነ ላይፍ ስታይል ከሚል አንጻር ብናስተላልፍ ለሚካሄደው ኦቨር ኦል የኮቪድን የመከላከል እንትን ኮንትሪቢት እናደርጋለን በሚል ነው እንግዲህ የሰራ ነው። አክቹዋሊ ስራው አላለቀም አሁን በሶስት ፔዝ ነው የዚህ ፋሽን ሾ የተካሄደው። ፕሪ ነበረው እንደምታስታውሰው፣ ከዛ በፊት ሾው ከመካሄዱ በፊት ለአምስት ቀን ያህል በተለያዩ የፌስቡክ አካውንቶች፣ በሶሻል ሚዲያዎች፣ እንደገና በሬዲዮ በቴሌቪዥን ማስታወቂያ ስንሰራ ነበር። የዕለት ሁለት ደግሞ ቅዳሜ አስተላልፈናል። ከዛ በኋላ አሁን ደግሞ ከነገ ጀምሮ የምናስተላልፈው ከዛ ውስጥ ቆንጠቆ ጠባ አርገን ያወጣናቸው ስትሮንግ ሜሴጅ የሚያስተላልፉ ነገሮች አሁንም ይቀጥላል። ገና አላለቀም፣ እስከ ኒውዮርክ ድረስ የሚሄድ እንትን ነው ማለት ነው። እንግዲህ ዋነኛ ትኩረታችሁ ወጣቶች ላይ ስለሆነ የእነሱን ቀልብ የሚይዝ ነገር ግን ለጤና ራሳቸውን ለመከላከል የሚበጃቸውን መላም በዚሁ መንገድ ለማሻገር የፈለጋችሁ ይመስለኛል። በዚህ ትርኢት ላይ ምን ያክል ባለሙያዎች ስራቸውን አቀረቡ? አብዛኞቹ ወጣቶች እንደሆኑ አይቻለሁ። እነዚህም ባለሙያዎችስ የመረጣችሁበት መስፈርት አለ ወይንስ እንዲሁ አጠቃላይ ግብዣ? انا ምንድን ነው ወደ ሰባት የሚሆኑ ዲዛይነር ዲዛይነር በኢትዮጵያ የሚታወቁ በዲዛይኒንግ ስራ ውስጥ ኢንቮልቭድ ያደረጉ ባለሙያዎችን ያሳተፍ ነው። ከዚህ በፊትም በተለያዩ ስራዎች የምናውቃቸው። አሁን እንደምታውቀው ጊዜው ብዙ ውሃንን አሳትፈህ ብዙ ሰዎችን ወደዚህ ስራ ጠርተህ ልታሰራ የምችልበት ጊዜ አይደለም። ከምናውቃቸው እና ጥሩ ስራ ሊሰሩት የሚችሉ ኢንትረስትድ ከሆኑ ከዚህ በፊትም እኛም ፋሽን ሾው ሳንጠራቸው በፊት በራሳቸው እነዚህ ማስኮች እየሰሩ ዲስትሪቢት እያደረጉ የነበሩ ዲዛይነሮች ነበሩ እና ከእነሱ ጋራ ሰባት ዲዛይነሮች ናቸው። በጣም የታወቁ ናቸው ያንን ሾ ያደረጉት። ብዙ ጊዜ በፋሽን ትርኢቶች ላይ የታዩ ቁሳቁሶችን ገበያ ላይ ለማግኘት ቀላል አይሆንም። አሁን በእናንተ ትርኢት ላይ የታዩ የአፍና የአፍንጫ መሸፈኛዎች ከትርኢቱ በኋላ ለተጠቃሚዎች የሚቀርቡበት ሁኔታ ይኖር ይሆን? እንዴት ነው የሚሆነው ዕጣ ፈንታቸው? እኛ እንግዲህ ምንድን ነው ዋናው ማስተላለፍ የፈለግነው መልእክት፣ ፌስ ማስክን መጠቀም ግዴታ ነው። አሁን ወቅቱ የሚጠይቀው ላይፍ ስታይል ቼንጅ ነው እንግዲህ ከምንለብሳቸው ልብሶች በተጨማሪ አንድ የጨመርነው ላይፍ ስታይል ነው። እሱን መልእክት ኢዚ ነው። አጠቃላይ ውበታችን ላይ ይጨምራል፣ አቋማችን ላይ ይጨምራል እንጂ የሚያጎድለው ነገር የለም የሚለውን መልእክት ነው ዋና ማስተላለፍ የፈለግነው። በጣም ያማምራሉ የታዩት ዲዛይኖች። ተመልከታቸው እንደሆነ እያገኘነው ፊድባክ እሱ ነው የሚያሳየው። በጣም ተወዳጅና ቆንጆ ቆንጆ ስታይሎችን ለሙሽራ የሚሆንም አሳይተናል። ለህፃናቶችም የሚሆን አሳይተናል። አሁን ማስተላለፍ የፈለግነው መልዕክት ነው ፌስ ማስክ ማድረግ ማንዳቶሪ ነው እና ደግሞ በጥሩ መልኩ ማድረግ እንደሚቻል ነው። ከዚህ በኋላ እንግዲህ እኛ ካምፔናችን ከጨረስን በኋላ ከዲዛይነሮቹ ጋር እንዴት ባለ መልኩ እንሰራ፣ ከዚህ በፊት ለአዲስ አበባ ጤና ቢሮ ለሚኒስትር ኦፍ ሄልዝ ፌስ ማስኮችን በተለያዩ ዲዛይነሮች አሰርተን ሰጥተናል። ከዚህ በኋላም እንግዲህ ለተለያዩ ድርጅቶች ከነዚሁ ዲዛይነሮች ምናልባት ፒክ እያደረገን ልናደርግ እንችል ይሆናል። ወደዛኛው ፌዝ አልገባንም። አሁን እንዳልኩ ዋናው መልዕክቱን ማስተላለፉ ላይ ነው። እስካሁንም የተሳካልን ይመስለኛል። ዲኬት ኢትዮጵያ እንግዲህ የኤችአይቪ ኤድስን በሽታ በተመለከተ በሚሰጣቸው አገልግሎቶች ለአመታት የታወቀ ተቋም ነው። ከዚህ ፋሽን ትርኢት በወዲያስ የኮቪድ-19 ቫይረስን ለመቆጣጠር በሚደረገው ጥረት ውስጥ ምን አይነት ተሳትፎ ለማድረግ አስበዋል? ምንስ እያደረገ ነው? ቅድም በጥቂቱ ጠቀስ ለማድረግ እንደሞከርኩት ኮቪድ አስራ ዘጠኝ ኢትዮጵያ ውስጥ ገባ ከተባለ ጊዜ ጀምሮ የሚመለከታቸው አካላት ጋር ከሚኒስትሩ፣ ፌልስ ከአዲስ አበባ ጤና ቢሮ ጋር በቀጥታ እየሰራ ነው ያለ ነው። እንዲሁም አብዛኛው በጀቶቻችን ወደ ወደዚህ ኮቪድን ለመከላከል የሚያስፈልጉ መልእክቶችን ከማስተላለፍ አንጻር ዶክመንቶችን ከማስተላለፍ አንጻር እንደዚህ አይነት የዚህ የሳኒታይዘር የፌስ ማስክ መልእክቶችን ማስተላለፍ የምንችልባቸውን መንገዶች ሁሉ ዲኬቲ እየሰራ ነው። አሁንም ያለው አምስት ወር ሙሉ በእንደዚህ አይነት ስራዎች ላይ ነው እየሰራ ነው ያለ ነው። ከዚሁ ጋር ግን በተያያዘ ደብሊው ኤች ኦ እያወጣ ያለውንም ኮንሰርኑን አይተህ ከሆነ በሚኒስትር ኦፍ ሄልዝም አሁን በተደጋጋሚ እየተገለጸ ያለውን ጉዳይ ምንድን ነው ሰው ኮቪድ ላይ ፎከስ ሲያደርግ አብሮ እኩል ማስኬድ ያለባቸው የፋሚሊ ፕላኒንግ ኢሹዎችን እየተዘናጋ ነው የሚል ኮንሰርን ስለነበረ በተለይ እኛም በፋሚሊ ፕላኒንግ ቤተሰብ እቅድ አገልግሎቶችን አዎ መልእክቶችን በማስተላለፍ ምርቶችን ሳይስተጓጎሉ በየጊዜው በተገቢው ቦታ እንዲዳረሱ በማድረግ ተገቢውን ኃላፊነታችን እየተወጣን ነው ያለ ነው። ተመልክተህ ምናልባት ሊሆን ይችላል በቴሌቪዥን እና በሬዲዮ በሌሎች ሚዲያዎች ላይ ኮቪድን ጋር የተያያዘ ግን ደግሞ የቤተሰብ እቅድ አገልግሎትን ፕሮሞት የሚያደርጉ መልእክቶችን በደንብ እያስተላለፍን ነው ያለ ነው። ኮቪድም ላይ ከአዲስ አበባ ጤና ቢሮ ጋር የተለያዩ ስራዎችን እየሰራን ነው ያለ ነው። ከሚኒስትሮ ቴልዝም ጋር የተለያዩ ስራዎች ስራዎችን ነው እየሰራ ያለ ነው። ከዚህ በኋላም የፓርትነር ስለሆንን ከነ አጋር ስለሆንን እንዳልኩ በኢትዮጵያ ውስጥ ደግሞ ከጤናው ጋር ትልቅ ሮል እየተጫወተ ያለው ኦርጋናይዜሽን ነው። አሁንም በዚሁ ጉዳይ ይቀጥላል። እንዳልኩ ግን የቤተሰብ ቅድም አጠናክሮ ለመቀጠል የተለያዩ ስራዎችን እየሰራ ነው ያለ ነው። በሱም ላይ ይቀጥላለን። ወይዘሮ ቤት እጅግ በጣም አመሰግናለሁ። መልካም ያምሹ። እኛም እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አሁን ወደ ባህር ዳር እናቀናለን። ከባህር ዳር የተሰማው አሳዛኝ ዜና ዛሬም ኢትዮጵያ ውስጥ በሴቶች ላይ የሚደርሱ ጥቃቶች እንዳልተገቱ ጠቋሚ ይመስላል። በስድስት ወንዶች ወሲባዊ ጥቃት የተፈጸመባት አንዲት ታዳጊ ወጣት ይህንን በፈጸሙብኝ ሰዎች ላይ እስካሁን ድረስ ፍርድ አልተሰጠም ስትል ለዘጋቢያችን አስቴር ምስጋናው ነግራታለች። በአማራ ክልል የኮሮና ቫይረስ ከተከሰተ ወዲህ በሁለት ወራት ውስጥ ብቻ ከ54 በላይ ታዳጊዎች ወሲባዊ ጥቃት እንደተፈጸመባቸው የክልሉ ሴቶች ጉዳይ ቢሮ ጠቁሟል። ሙሉ ከደቡብ ጎንደር ዞን እንደመጣች ትናገራለች። የ17 ዓመትም ታዳጊ ናት። የአስረኛ ክፍል ትምህርቷን አቋርጣ ከአክስቷ ጋር ለመማር ነበር ወደ ባህር ዳር አቅዳ የመጣችው። ህይወት ግን እንዳሰበችው አልሆነላትም። በአክስቷ ቤት መማር ሳይሆን መጠጥ እንድትሸጥ ነው የተገደደችው። ከአንድ ዓመት በላይም በግሮሰሪው መጠጥ እንዳሻሻጠች ትናገራለች። ኋላም የህይወት መስመሯን ወደ ከፋ ሀዘን የሚቀይር ክስተት እንደተፈጠረ ትናገራለች። ሰኔ አስር ሁለት ሺ አስራ ሁለት አመተ ምረት ላይ ሮብ ቀን ነበረ። ግሮሰሪያችን የአክስቴ ግሮሰሪ ተዘግቷል፣ በኮሮና ምክንያት ገበያም ስለሌለ ተዘግቶ ነበር። ወደ ጣና እኒር ተባብለን፣ ወደ ጣና ስንሄድ የሆነ ልጅ ጠረኝ፣ ከኋላ ዞር ስል የማቀው ልጅ ነው። በሰፈር ዝም ብዬ ሳልፍ አቀዋለሁ፣ ስሙን አቀዋለሁ፣ እንደሚሰራ ሰራ ምናምን አላቅም። ከሱ ጋር የነበሩ ሁለት ልጆች ደግሞ አላቃቸውም። እነሱነን ጓደኛ ነን ጠሩት ከዛ ሰላም ምናምን ተባባልና ከዛ ጓደኛሽ ነው እሱ የሰፈር ልጅ ነው። አብረን እየሄድን እያለን እንደዛ ሲጠሩት እ ወደ እነሱ ሄደ። እሱ ደግሞ ያኛው ልጅ እኔን የጠራ ልጅ ደግሞ ወደ እኔ መጣ። ከዛ የት እየሄድሽ ነው ሲለኝ አይ ወደዚህ እየሄድኩ ነው ወደ ጣና እየገባን ነው ምናምን አልኩት። አስር ተኩል ምናምን አካባቢ ይሆናል። ጓደኛ ከእነሱ ጋር ቀረ ልጁ ማለት ነው። ከዛ እንሂድ እስከሚመጣ ብሎኝ ወደፊት ዝም ብለን እየተጓዝን እያለ ከዛ ጓደኛ ጠፋብኝ። ከዛ የት ሄዶ ነው ምናምን ስለው አይ ቆይ ይመጣል ምናምን የሆነ ቦታ ሄዶ ነው የሚሆን ይመጣሉ፣ እንጠብቃቸው እዚህ ጋር ተቀምጠን ብሎ የሆነ መቀመጫ ነገር አገኘን፣ እዛ ቁጭ አልን። ከዛ ቁጭ ብለን እያለ ስርዓቱ ስለደብኝ ምንድን ነው አይመጣም እንዲ አይመጡ ምናምን ለዋሉ፣ ከዛ ቆይ ይመጣሉ፣ ትንሽ ቆይ፣ እናት ትሄጃልሽ፣ ካልመጣልሽ ትሄጃልሽ አለኝ። ከዛም በኋላ ትንሽ አንድ ሰላሳ ደቂቃ ከቆየ በኋላ በቃ ኔ ሊሄድ ነኝ ስላልመጣ ኔ ወደ ቤት ሊሄድ ነኝ ስላል፣ መቆየት አለብሽ መቆየት አለብሽ ብሎ ተቆጠኝ። እኔ አልፈልግም በቃ መቆየት አልፈልግም መዚህ ስለው በጥፊ ያንድ መታኝ። ከዛ ሰው ምናምን አልነበረም። ከዛ አሁን እኔ ጋር ትሄጃለሽ ትሄጂ ከሆነ ትሄጃለሽ፣ ያሊያ ግን የውናልሽ እገልሻለሁ ብሎ ጭቢያ ወጡ አሳየ ከዛ እኔም በጣም ስለደነገጥኩኝ ኧረ በማርያም ምናምን ብዬ በጣም ብዙ ነገር ለመንኩት። በጣም ብዙ እህት የለም እናት የለም ምናምን እያል ብዙ ለመንኩት። ከዛ እሱ ግን ይኸውልሽ እዚህ ጋር ገድየሽ ብሄድ ማንም የሚያለለለ ገድሻለሁ፣ እንደዚህ ዝንጠጥልሻለሁ ምናምን እያል አሰራለ። ከዛም በኋላ ና እንርታንሽ ምናምን ብሎ እንቃልጎ ወሰደኝ። ከዚያ ከግቢ ከወጣም በኋላ እንዳጆ ካራ ይዞብኝ ነበረ። ከሆድ እንደዚህ አርጎ አስጠግቶ ሰው እንዳያዩ ይዞ ወሰደኝ ወደ አስፋልት ነን ተሻገርንና ወደ ቅርብ ነው ቤቱ። ከነበርንበት ቦታ በጣም ቅርብ ነው። ከዛ ቆርቆሮ በቆርቆሮ የታጠረ ቤት ነበረ። በጣም ሰፊ ግቢ ነው ግን ሰው አይኖርበትም። ሰው አይኖርበትም አንድ ቤት አለ። ፍርስርስ ያለ ቤት የጭቃ ቤት ነው። ከዛ እዛ ወስዶ አስገበኝ። ከዛ ከዛ ካስገበኝ በኋላ ነግሬሻለሁ ምናምን እነዚህ ጋር ብጮሂ ማንም አይሰማሽም። ስለዚህ ወየወልሽ ምናምን ብሎ ሲያስፈራረኝ፣ ከዛ እኔ ጮኩኝ መጮህ ጀመርኩኝ። ከዛ ዛፍ ቋረጠና በለበቅ መተኝ። ከዛም በኋላ ሌላ ሶስት ድርጅት ደግሞ ከቤት ውስጥ ነበሩ ወጡ። እነዛ ጓደኞችም ጓደኛ ይዘውት የሄዱት ጓደኞች መጡ። ከዛ ጮኩኝ እኔ በጣም ለምን የምንም ነገር ማድረግ አልፈልግም ምናም ስለው ይመተኛል ይመታኛል፣ ካራውጥ ያስፈራረኛል። እዛ መጨረሻ ላይ ቱታ ነበር የለበስኩ ሰፊ ቱታ። መጨረሻ ላይ ልብሴንን በካራ ቀደደው፣ ቱታዬን በካራ ቀዳደደው እና ከዛ እሱ እየመተኝ ምናምን ከጨረሰ በኋላ ጓደኞች ነን ደግሞ ጠራቸው። ከዛ እኔ ስጮ እያፍነኛል፣ ይመታኛል። ጓደኞችን ጠራቸው፣ መጡ። እነሱም በቃ ተራ በተራ እየደበደቡኝ ምን እያሉ፣ እነሱ ከጨረሱ በኋላ እነሱ ጥለውኝ ወጡ። የሄዱ ነው በቃ እነሱ የፈለጉትን ይመቱኛል፣ ምን ይሉኛል። ግን አያመኝም ነበር ሲመቱኝ፣ ምን ሲሉኝ፣ አያመኝም በቃ በቃ እኔን ስቅል አድርጌ የሚያዩት የሚያደርጉትን ነገር አያለው። ነገር ግን ምንም ምናምን ነገር አይሰማኝም ነበር። ዛ እንደዛ አድርገው ካወ አወጣው ከጣሉ በኋላ ተነስቼ በድንጋጤ ማለት ነው። በጣም ደንግጬ ስለነበረ ሰወጣ ስልኬን የኔም ስልክ ነበረ ና ስልኬና ወረወሩ ሊጥሎኝ ሄዱ። ከዛ እኔም እየሮጥኩ ሰጥ ከኋላ ከእነሱ መካከል አንደኛው ይከተለኛል። ከኋላ መሬት ላይ ዛንባራ ተዘር ሊወደቁኝ ሰዎች ምናምን ከበቡኝ። የዛ ስልኬ ሲጠራ ጓደኛዬ ነበረ። ከዛ ሰዎች የከበቡ ሰዎች አነሱና እዚህ እዚህ ቦታ ላይ ያለችል ብሎ ቦታውን እንጠቀሱለት ጓደኛ የሚየሮጠ መጣ። ከዛ ወደ ጣቢያ መጠኝ ወደ ጣቢያ በባጃጅ ይዞኝ መጣ። ከዛም በኋላ ወደ ሕክምና ወሰዱለት ለሊት ሲታከም ራሴን አላውቀውም ነበር። ሕክምና ሲደረግልኝ ሽንት የመሽናት አችልም ነበረ እና ጎማ ተተክሎልኝ ምናም ነበረ ሚሸና በማፀን ጎማ ምናም ተተክሎልኝ ነበረ ሚሸና እዛ ጎመኮ ወጣልኝ። በኋላ በጣም እንትን አልኩኝ። በጣም ስሸናውን ስሜት አሉ ሽንቴን ስሸና ይሰማኛልና ና ሌላ ምርመራ ተደርጎልሻል? የእርግዝና ወይም ሌላ ላይ እነዚህ ተላለፊ አዎ። ልጆቹ አሁን በህግ ጥላ ስር ናቸው አምስቶቹ፣ አንደኛው ጠፍቷል። ምን አይነት ስሜት ነው የምትሰማሽ? አይ በጣም ከባድ ስሜት ነው የሚሰማኝ። ማለት አንደኛ ቤተሰብ የለም፣ ከቤተሰብ ተለይቼ ነው ያለው አሁን እኔ። ነገር ከተፈጸመ በኋላ ልጆች ምንም አይነት ፍርድ አላገኙም እስካሁን። ዝም ብለው ታስረዋሉ እንጂ ምንም አይነት ፍርድ ነገር አልተወሰነባቸውም። ሁለት ወር አልፏል፣ አሁን ወደ ሶስተኛ ወር እየተጠጋ ነው ነገር ግን ምንም አይነት ፍርድ አልተሰጠምና በቶሎ ፍርድ የኮሮና ቫይረስ ከተከሰተ ወዲህ በአማራ ክልል በሴቶች ላይ የሚፈጸሙ ጥቃቶች ጨምረዋል። በሁለት ወር ውስጥ ብቻ ከ137 በላይ ሴቶች የወሲብ ጥቃት ተፈጽሞባቸዋል። ከእነዚህ ውስጥ ከ54 በላይ የሚሆኑት ታዳጊዎች ናቸው ይላሉ የአማራ ክልል ሴቶች ጉዳይ ቢሮ የሴቶች ንቅናቄ ተሳትፎ ማስፋፋያ ዳይሬክተር አቶ ስማቸው ዳኜ። እንደዚሁም የኮሮና ቫይረስ ከተከሰተ በኋላ ደግሞ እንደዚሁ በወንድ አስር ሴት አምሳ አራት ህጻናት እና ሰማንያ አምስት አዋቂ ሴቶች እንደዚሁ አስገድ መድፈር ጥቃት ደርሶባቸዋል እና ከዚያም በኋላ ጨምሮ አልምንው ይሄ ቁጥር ይሄ የሁለት ወር የሶስት ወር አካባቢ መረጃ ነው ከኮሮና ቫይረስ በኋላ ማለት ነው። በዘንድሮ ዓመት በአማራ ክልል ከጾታ ጋር በተያያዘ የተፈጸሙ ጥቃቶች 900 ሲሆኑ 863 የወንጀል መዝገቦች ተከፍተው በሁለት መቶ አራቱ ላይ የቅጣት ውሳኔ መተላለፉን የክልሉ ፖሊስ ኮሚሽን መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር ምስጋናውን ለቀደመው ዘገባ እናመሰግናለን። ባለፉት አስር ዓመታት 35,000 ስደተኞች ከኤርትራና ከሱዳን በመነሳት በሲናይ በረሃ አልፈው ቴልአቪቭ ገብተዋል። አብዛኞቹ ጥገኝነትን ጠያቂዎች ናቸው። በቴልአቪቭ የሚገኘው የኩችኔት ማዕከልም ለነኚህ ጥገኝነት ጠያቂ ሴቶች ስራ በመፍጠር በማማከርና ስለ ስደተኞች ጉዳይ እስራኤላውያን እንዲገነዘቡ በማድረግ ረገድ ትልቅ ሚና እየተጫወተ ነው። እደን ገርመው ሊንዳ ጋርዲስታይን ከቴልአቪቭ የላከችውን ዘገባ እንደሚከተለው ታሰማናለች። በቴላቪቭ የሚገኘው የኩችኔት ማዕከል ከሱዳንና ከኤርትራ ተነስተው በህገ ወጥ የሰው አመላላሾች በኩል እስራኤል ለገቡ የጥገኝነት ጠያቂ ሴቶች መልካም የስራ ዕድል ፈጥሯል። ሜሮን ወንዱ በቴላቪቭ የምትኖር ኤርትራዊት ጥገኝነት ጠያቂ ነች። የአምስት ዓመት ሴት ልጇ ከጎኗ እየተጫወተች ሜሮን በዚህ ማዕከል ውስጥ ቅርጫትና አሻንጉሊቶችን የዞርላ ይህንን ስራ እወደዋለሁ። ለጭንቀትም ያገዛል። ህጻን ልጅ ስላለችኝ ሌላ ቦታ ሄጄ እንደ ልቤ ወጥቼ መስራት አልችልም። እሷን የሚጠብቅልኝ ሰው የለም። በዛ ላይ ደግሞ የእግር ጉዳት አለብኝ። ስለዚህ ያለኝ ብቸኛው ስራ ይሄ ነው። ሌላዋ ኤርትራዊት ስደተኛ ሰላም አብርሃም እንደ አብዛኞቹ በማዕከል ውስጥ እንዳሉት ሴቶች በቴላቪቭ ጥገኝነት ጠያቂ ናት። ከኤርትራ መጥታ እዚህ መኖር ከጀመረች አስር ዓመት ሞልቷታል። ሶስት ልጆች አሏት። ይህ የምትሰራበት የኩችኔት ማህበረሰብ ማዕከል ለእሷ ትልቅ ጠቀሜታ እንዳለው ትናገራለች። እቤቴ እንደሆነ ያህል ነው የሚሰማኝ። ከዚህ ቀደም ጓደኞች አልነበሩኝም። አሁን ግን እዚህ ጓደኞች አፍርቻለሁ ስለሆንኩት ነገር እና ስላለብኝ ችግር ለእነሱ መናገር እችላለሁ። ኤርትራዊቷ የካቶሊክ መኖክሲትና የኩችኔት ማዕከል አጋር መስራች ሲስተር አዚዛ ኪዳኔ አብዛኞቹ ሴቶች ከሀገራቸው ተነስተው እስራኤል እስኪደርሱ ድረስ በሲናይ በረሃ ውስጥ በሱዳናዊ ህገወጥ የሰው አመላላሾች ዝርፊያና የአስገድዶ መድፈር ተፈጽሞባቸዋል ይላሉ። ለሴቶቹ የምክር አገልግሎት የሚሰጡት ሲስተር አዚዛ የኮቪድ-19 ወረርሽኝ ሴቶቹ ላይ ከአስር ዓመታት በፊት ያጋጠማቸው የስነ ልቦና ጠባሳ ቀስቅሶባቸዋል ይላሉ። እዚህ ሲመጡ ሲናይ በረሃን አልፈው ነው የሚደርሱት። እዛ በረሃ ውስጥ ደግሞ ብዙ አስከፊ ነገሮች ገጥመዋቸዋል። ይሄ የኮሮና ወረርሽኝ ወቅት ደግሞ ሀዘን የሚቀሰቅስ ነው። ከሞት ጋር ትንንቅ ውስጥ ይከታል። ነገሮች ባይሆኑልኝስ የሚል ፍራቻ ኮሮና ቫይረሱ ቀስቅሷል። ከታመምኩ እንዴትና ለማን ልጆቼን እተዋለሁ የሚል ሀሳብም ይይዛቸዋል። ከኤርትራና ከሱዳን የመጡ በእስራኤል የሚኖሩ ጥገኝነት ጠያቂዎች ላለፉት አስራ አምስት ዓመታት የስደተኝነት ፍቃድ ተከልክለዋል። ጉዳያቸውም ተንጠልጥሎ ቀርቷል። ልጆቻቸው ትምህርት ቤት እንዲገቡ ቢፈቀድም የጤናም ሆነ ሌሎች መንግስታዊ ድጋፎችን አያገኙ። ይህ ሁኔታ ደግሞ ብቻቸውን ልጆች በሚያሳድጉ ሴቶች ላይ ከባድ ችግር አስከትሏል። So these women, who are the most vulnerable of the refugee uh, women, ቴልአቪቭና ሌሎች ስፍራዎች ያሉ ከፍተኛ የሆነ የደህንነት ተጋላጭነት ያላቸውን ለማቋቋም እንሞክራለን። ገንዘብ ባንሰጣቸውም ገንዘቡን የሚያገኙበትን ስራ እንሰጣቸዋለን። በሹራብ ዳንቴል ይሰራሉ፣ አሻንጉሊቶችም ይሰራሉ። ይሄ በማህበራዊውም በስነልቦናውም እንዲሁም በመንፈሳዊውም ረገድ ያግዛቸዋል። የኩችኔት ማዕከል ምርቶች ሙሉ በሙሉ በእጅ የተሰሩ ናቸው። አሁን ላይ ለኮቪድ-19 መከላከያ ይጠቅም ዘንድ በአፍሪካ ጨርቆች የተሰሩ የፊት መሸፈኛ ጭንብሎቹንም ማምረት ጀምረዋል። በተጨማሪም እስራኤላውያኑ በመካከላቸው ከእነሱ ጋር የሚኖሩትን 35 ሺህ ያህል ስደተኞች አስቸጋሪ ህይወት እንዲረዱ ለማድረግም ይጥራል። አላኒት ሻቦ የኩሽኔት ደንበኛ ናቸው። እርዳታ ማለት ከነሱ ማስታወሻ ደብተር አሊያም ቅርጫት መግዛት ብቻ አይደለም። እንዲያውም የእነሱን ጉዳይ ይዞ በመንግስት ቢሮ ወይም በከንቲባ ቢሮ መገኘት ነው። ለእስራኤላውያን ስለ እነሱ ማሳወቁ ብቻውን በቂ አይደለም እላለሁ። አብዛኞቹ ጥገኝነት ጠያቂዎች ምንም እንኳን በእስራኤል ለአመታት ቢቆዩም ህይወታቸውን ግን እዚህ መግፋት እንደማይሹ ይናገራሉ። ይሁንና የኮሮና ቫይረስ በተስፋፋበት በአሁኑ ሰዓት በዋናነት እያሳሰባቸው ያለው በጤና የመቆየታቸው ሁኔታ ነው። ለአሜሪካ ድምፅ ኤደን ገረመው ከዋሽንግተን ዲሲ

አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤልያስ አስማሪ የመሰናዶ አቀናባሪ፣ ትዝታ ብላችሁ ደግሞ የመሰናዶው አርታኢ ናት። እኔ ደግሞ ሀብታሙ ስዩም ነኝ። መልካም ምሽት።